ተቃዋሚው የፖለቲካ ድርጅት በሰማያዊ ፓርቲ ስም የሚጠራው በአዲስ አበባ አምባሳደር ቲያትር አዳራሽ በርካታ ከተለያዩ የሕብረተሰቡ አካላት በተገኙበት በሀገሪቱ ወቅታዊ ሁኔታ ላይ አዋየ። ይህ አካሄድ ያስፈለገበትን ምክንያት አስተባባሪው አቶ አበበ አካሉ ይዘረዝሩታል። ፕሮግራማችን ታህሳስ አንድ ጀምሮ እስከ ሀያ ሁለት ድረስ ለአራት ሳምንታት የሚካሄድ ነው። ተሳታፊዎቹ መካከል የነበሩ ምሁራን ነበሩ፣ ዩኒቨርሲቲ ምሁራን፣ እነኚህ የፖለቲካ ፓርቲ መሪዎችም ጭምር ነበሩ። ሌሎች ተቃዋሚ ፖለቲካ ፓርቲዎች እነሱ ሀሳብ አንስተዋል። ምን መድረግ አለበት በዚች ሀገር ጉዳይ ላይ አገሪቱ ከድጦ ወደ ማጡ እየደች ነው ያለው ችግር እየከፋ መጥቷልና ምን ማድረግ አለብን የሚለውን ነገር በሚገባ አንስተው የመፍትሄ ሀሳቦች ናቸው የሚሏቸውንም ጭምር ነው እዛ የተንሸራሸረው ሀሳቡ እና በመጨረሻም እንግዲህ ሲቋጭ አሁን አገሪቱ ያለችበት አጠቃላይ ሁኔታ አሳሳቢ ነው። በየቦታው የብሔር ግጭ የተነሳ ነው። ከዚህ አሳሳቢ ችግር ውስጥ ከደም መፋሰስ፣ ከመፈናቀል እንዴት ነው መላቀ የምንችሉ የሚለውም ሀሳብ ነው የተነሳው። እንግዲህ ከዚህም ጋር ተያይዞ ምን መሆን አለበት የሚለውም ሀሳብ እየተነሳ ኢትዮጵያዊ አንድነታችን ሳይፈራርስ እንዴት መቀጠል አለብን። በኋላም በመስ መጨረሻም ህዝቡ አሁን ኢሕአዴግን ጥልቅ ተሃድሶ ሳይሆን የሚፈልገው የሽግግር መንግስት ተቋቁሞ የስርዓት ለውጥ ነው የሚፈልገው። በውይይቱ የተነሱትን ነጥቦች እና በፓርቲው በኩል የተያዘውን እቅድ አስተባባሪው የሚያስረዱት አሁን ያለው ችግር ተጠያቂው ማን ነው የሚለውን ነገር ይህን አንስተው በፌዴራሊዝም ስርዓቱ ላይ ሚተች አሉ። በሚቀጥለው ደግሞ በሶስተኛው ሳምንት ላይ የሃይማኖት ተቋማትና የሲቪክ ማህበራት ሀገርን ከማረጋጋት አንጻር ያላቸውን ድርሻ ተወጥተዋል ወይ የተወጡ ነው ወይ የሚለውንም ነገር ተነስቶ ይህ ውይይት ይደረጋል። በዚህም ላይ እነኝን ጋብዘናል። በመጨረሻው ሳምንት ላይ ግን ያው የሰማያዊ ፓርቲ ስድስተኛ ዓመትም ስለሆነው ከተቋቋመ በዚህ ስድስት ዓመት ውስጥ ፓርቲ የደባቸው ጉዞዎች በህዝብ ይገመገሙና ጠንካራ ደካማ ጎኑ ተለይቶ ወደፊት ደግሞ በምን አቅጣጫ መሄድ አለበት የሚለውን እናነሳውና እነኝ ነገሮች ናቸው ፕሮግራማቸው ውስጥ ያሉት። ይህንን ህዝባዊ ስብሰባ ፓርቲው ሲጠራ በሂደት ችግር አጋጥሞታል በማለት አቶ አበባ አካሉ ገልጸው፣ ያው ወደ ህዝብ ለመድረስ እኛ ማስታወቂያ የምንሰራው በመኪና ተንቀሳቅሰን እየቀሰቀስን ነው። በድምፅ ማጉያ ሁለት መኪና ላይ ድምፅ ማጉያ የተጭነው የፓርቲዎቻችን ወደ ስምንት የሚጠጉ የብሔራዊ ምክር ቤት አባላት አባላትና ሾፌሮችም ጭምር ተይዘው ሲንቀሳቀሱ ያው አንዱ ጉለሌ ላይ አንደኛውን ቃሊቲ ላይ ሁለቱን መኪናዎች ስድስት ከአምስት ተኩል እስከ ስድስት ሰዓት ባለው ጊዜ ውስጥ አስረዋቸው ዛሬ እንዲያውም ፍርድ ቤት ይቀቀርበዋል በዋ ሲለቀቁ አይለዩ ገና ሁለቱንም መኪናዎች ግን አስረውብናል። ወደ ህዝብ ደርሰን ህዝቡን ጠርተን እንዳናመጥ እውቅና ሰጥቶን የአዲስ አበባ መስተዳድር ወረቀቱን ይዘኑ የተንቀሳቀስ ነው። ባለፈው ሜን እውቅና ይዘን ስብሰባ ያደረግነው የመጀመሪያውን ስብሰባ፣ አሁን ግን ለምን ቀስቅሰን ህዝብን ወደ ስብሰባውን እንዳናመጠ የተከለከልንበት ምክንያት በጣም ነው የሚያሳዝነው። በአምባሳደር ቲያትር ከተሰበሰቡት በርካታ ተሳታፊዎች ከተንጸባረቁት ነጥቦች በመቀንጨብ ወደ አንድ ያጋደል አሳሰብ መገደብ አለበት። የሊቢያ ሁኔታ ሊመጣ ይችላል። ሊቢያ እኮ ያደገች ሀገር ነበረች። የሶማሌ ሁኔታ ሊመጣ ይችላል። ማን ያውቃል? በመዲና ውስጥ ሲምፕቶሞቹ እኮ እያየ ናቸው። አሁን አሳሳቢዎች ናቸው። በጣም አሳሳቢ ነው። የፖለቲካ ድርጅቱ በአመራር ላይ ያለው አምሎበታል። እስካሁን ድረስ የመጣበት አካሄድ ኢናፍ ኢዝ ኢናፍ ማለት መቻል አለበት። የረጅም ጊዜ ባለ ታሪክ እንደመሆን መጠን አስታውሳል። በ1982 መጨረሻ አካባቢ ገንጣይና አስገንጣይ አውጡ አጋልጡ ተብሎ ስብሰባ ተደርጎ ነበር ተጠርቶ ነበረ። እኔ በተሰበሰብኩበት አካባቢ ምን እንደተባለ እናንተ ናችሁ ገንጣይና አስገንጣይ የምታውቋቸው እንጂ እኛ ተዋልደን አብረን የነበርን ህዝብ ነን፣ እኛ የምናወጣው የለም ነበር የተባለው። ለምንድን ነው አንዱ በአንዱ ስን የሚጠላው? ለምንድን ነው ሱማሌ በኦሮሞ ኦሮሞ በሱማሌ ለምንድን አይነት የፖለቲካ አካሄድ ነው የተከፈለው። ይከፈላል እንጂ በሀገሬ ስለ ሀገሬ ማሰብ ግዴታዬ ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ